sansenna the... brцed ጤና ይስጥልኝ አድማጮች እንደምንሰነበታችሁ ከማሌዥያ ኳላላምፑር ወደ ቻይና ፔኪንግ 239 ሰዎችን አሳፍሮ ይጓዝ የነበረ የመንገደኞች ማመላለሻ አውሮፕላን ኤምኤች 370 ከጠፋ አንድ ዓመት ከመንፈቅ አስቆጠረ የዛሬ ሳምንት ከማዳጋስካር 700 ኪሎ ሜትር ርቀት ላይ በሚገኘው ሪዩኒየን ደሴት የባህር ጠረፍ ላይ ሁለት ሜትር ስፋት ያለው የአውሮፕላን ስባሪ ከተገኘ በኋላ ምናልባት የጠፋው የማሌዥያ አውሮፕላን አካል ሳይሆን እንዳልቀረ እየተነገረ ነው። ምንም እንኳ እስካሁን ማረጋገጫ ባይሰጥም የውቅያኖስ ውሃ ዝውውር አጥኔዎች እንደሚሉት ደግሞ የተገኘው የአውሮፕላን ስባሪ ይወድቃል ተብሎ ከታሰበበት በ17 ወራት ጊዜ ውስጥ ብዙ ኪሎ ሜትሮችን አቋርጦ መገኘቱ የሚታመን ነው። በእለቱ ዝግጅታችን ስለተሰወረው የማሌዥያ አውሮፕላን ጉዳይ ይዘን የባህር ውሃ ንቅናቄ አጥኔዎችን ትንታኔ እንቃኛለን። መልካም ቆይታ። ከአንድ ዓመት ከመንፈቅ በፊት በረራ ላይ ሳለ የገባበት ያልታወቀው የማሌዥያ የመንገደኞች ማመላለሻ አውሮፕላን የኤምኤች 370 ግንጣይ ሳይሆን እንዳልቀረ የተነገረለት ስባሪ ባለፈው ሳምንት በህንድ ውቅያኖስ ሪዩኒየን በተሰኘ ደሴት ላይ መገኘቱ ይታወቃል። እስከ ዛሬ የደረሰበት በውል ያልታወቀው የማሌዥያ አውሮፕላን ላይ ተሳፍረው የነበሩ ሰዎች ቤተ ዘመዶቻቸውና ወዳጆቻቸው የት እንደገቡ ሳያውቁ አንድ ዓመት ከመንፈቅ በእንጥልጥል ሀሳብ ላይ መሆናቸው ይታወቃል። 239 ሰዎችን አሳፍሮ የነበረው የማሌዥያ አውሮፕላን ሊሰወር ወይም ሊከሰከስ ይችላል በተባለበት ቦታ ሁሉ በረቀቀ የቴክኖሎጂ ውጤት እየተለካና በከፍተኛ ቴክኒካዊ የምርምር መሳሪያ በመታገዝ ተፈትሿል። በህንድ ውቅያኖስ ከምስራቅ ማዳጋስካር 700 ኪሎ ሜትር ከሞሪሸስ ደግሞ 200 ኪሎ ሜትር ርቀት ላይ የሚገኘው የፈረንሳይ ደሴት ሪዩኒዮን ጠረፍ ላይ የተገኘው የአውሮፕላን ስባሪ ከአንድ ዓመት ተኩል በፊት የጠፋው የማሌዥያ አውሮፕላን አካል ይሁን አይሆን ግን እስካሁን ማረጋገጫ አልተሰጠም። ስባሪው እንደተገኘ አውሮፕላኑን በግንባር ቀደምትነት የምትፈልገው የአውስትራሊያ ምክትል ጠቅላይ ሚኒስቴር ዎረን ትረስ ስባሪው እስካሁን ከተገኙ ምልክቶች ሁሉ በጣም አሳማኝ ምልክት መሆኑን ገልጸው ነበር። ይህ በእውነት ትልቅ እመርታ ነው። አሁን የተገኘው የአውሮፕላኑ ስባሪ ሊሆን እንደሚችል ጠንካራ መረጃ የሚሆን ነው። ስባሪው የአውሮፕላኑ ነው ብሎ ለመናገር በእርግጥ ጊዜው ገና ነው። ይሁንና አሁን የተገኘው መረጃ እስካሁን የተደረገው ፍለጋ ሁነኛ ደረጃ ለመድረሱና ኤምኤች 370 ድንገት የተሰወረበትን ምክንያት ለማወቅ ለሚደረገው ጥረት ፍንጭ ሊሰጥ የሚችል ነው። የውቅያኖስ ውሃ ዝውውር ጥናት ባለሙያ ጀርመናዊው ፕሮፌሰር አርነ ቢያስቶች በበኩላቸው የተገኘው የአውሮፕላን ግንጣይ የደረሰበት ያልታወቀው አውሮፕላን ወድቆ ይሆናል ተብሎ ከተገ መተበት አካባቢ በጣም ርቆ ያልተረበሸ የውቅያኖስ እንቅስቃሴን ተከትሎ ህንድ ውቅያኖስን አቋርጦ ትንሿ ደሴት ሪዩኒዮን አካባቢ ተንሳፎ ሊመጣ ይችላል ሲሉ ነው የገለጹት። ይህ ከሆነ በህንድ ውቅያኖስ ላይ ያለው ማዕበል ፍጥነት በሰዓት ከአንድ ኪሎ ሜትር ያነሰ ይንቀሳቀሳል። አውሮፕላኑ ከጠፋበት ጊዜ ከታሰበ ደግሞ በ17 ወራት ውስጥ ወደ 40 ኪሎ ሜትር ሊጓዝ እንደሚችል ነው ፕሮፌሰር አርነ የገለጹት እንደ ባለሙያዎች ትንተና የውቅያኖስ እንቅስቃሴ አቅጣጫ ምናልባትም የጠፋውን አውሮፕላን ወዴትነት ሊያመላክት አዲስ ፍንጭ ሊሰጥ ይችላል። የማሌዥያ ትራንስፖርት ምክትል ሚኒስትር አዚስ ካፓራዊ የአውሮፕላኑ ስባሪ ወደ ፈረንሳይ ለምርመራ ከተላከ በኋላ በሰጡት መግለጫ ምርመራው ጥቂት ቀናት ብቻ እንደሚፈጅ ነው የተናገሩት። እንደኔ ግምት ምርመራው የሚቆየው አንድ ሁለት ቀን ብቻ ነው፣ ምክንያቱም የተገኘው ስባሪ ትልቅ የሚባል እቃ አይደለም። በሌላ በኩል ከተገኘው የአውሮፕላን ስባሪ ላይ የመለያ ቁጥር ስለሚኖር ለይቶ ለማወቅ አይከብድም፣ ጊዜም አይፈጅምም። የጠፋውን ኤምኤች 370 አውሮፕላንን በተመለከተ የውቅያኖስ ውሃ እንቅስቃሴ ምሁራን የእስከዛሬ ግምት አውሮፕላኑ የታቀደለትን መንገድ ይዞ ሳይሆን በሌላ አቅጣጫ በሺዎች የሚቆጠር ኪሎ ሜትርን አቋርጦ ምናልባት ህንድ ውቅያኖስ ላይ ሳይወድቅ አይቀርም የሚል ነበር። አውሮፕላኑ ከራዳር ከተሰወረ በኋላ ደቡባዊ የህንድ ውቅያኖስ አካባቢ ሰፊ በሆነው የውቅያኖስ ጥለል አውሮፕላኑን ለማግኘት መርከብና ሳተላይትን ጨምሮ በርካታ ሀገሮች የተሳተፉበት ቶች የዘለቀ እጅግ ብዙ ወጪን የጠየቀ አድካሚ ፍለጋ መካሄዱም ይታወቃል። በፍለጋው ወቅት ምሁራን በውቅያኖስ ጥለል ላይ በሳተላይት በመደገፍ የተለያዩ ቁሳቁሶችን በተለያዩ ጊዜያት አይተው በተደጋጋሚ እቃውን እጃቸው ቢያስገቡም የጠፋው የአውሮፕላን አካል ግንጣይ ሆኖ ግን አላገኙትም። ዓለም አቀፉን ፍለጋ በተመለከተ በኢትዮጵያ ባህር ኃይል ለ26 ዓመታት ያገለገሉት ኮማንደር መላኮ ዳኘ በባህር ኃይል አገልግሎት ለማንኛውም ሰላማዊ ስራ ለመተባበር የዓለም ሀገራት በተባበሩት መንግስታት ድርጅት ስምምነት መፈረማቸውን ይናገራሉ። በተመድ ወይም በተባበሩት መንግስታት ድርጅት የተቋቋመ ነው። የዓለም ሀገራት ሁሉ ኮንቬንሽን የፈረሙት አለ። ማንኛውንም ለሰላም የሚሆን ቁም ነገር መንግስታት እንዲተባበሩ ኮንቬንሽን ይወጣል። ማለት ስምምነት አሁን ጦርነትን ለማቆም የሚያደርጉት ስምምነት በሀገሮች መካከል ወይም ደግሞ ትልቅ አደጋ በተከሰተ ጊዜ ያንን ለመቋቋም ሕብረት የሚያደርጉበት ሁናቴ ይፈጠራል። ያንን ያንን አስቀድሞ በመሰመን ስርዓት ያወጣሉ፣ ፎርማት ያወጣሉ ምን ምን ማድረግ እንዳለባቸው፣ ምን መሳሪያ እንደሚያስፈልግ ይህን ሁሉ ይተነትንና ስምምነታቸውን የሚገልጹበት ፊርማ እንዲያውሉበት ያደርጋሉ። በተባበሩት መንግስታት ስር ነው ይህ ሁሉ የሚፈልቀው። እንደ አይኤምኦ ኢንተርናሽናል ማሪታይም ኦርጋናይዜሽን፣ አይሲኤኦ በአየር ላይ ደግሞ ለሚሆነው ነገር ይህን ሁሉ እንትን ይላሉ። የእያንዳንዱ ሀገር መከላከያ ሚኒስቴሩም ቅንጫፎች አየር ሀይሉ ባህር ሀይሉ የሚተባበሩበት ይሆናል እና እንዴት ነው ታዲያ ይሄ ሁሉ የዓለም ሀገራት የተሰባሰቡበት ድርጅት በዚህ በአሁኑ በረቀቀ የቴክኖሎጂ ዘመን እንዴት ሊሰወር ይችላል? እኔ እንዴት እንደጠፋ አላውቅም። ነገሩ ግን መጀመሪያ ይሄ ሁሉ ድርጅት የነገርኩት ይሄ ሁሉ መሳሪያ እና ሰው የተሰለፈው መረጃ መጀመሪያ ማግኘት አለበት። የጠፋው ነገር መርከብ ነው፣ አየር ነው፣ አውሮፕላን ነው ወይስ ደግሞ ተራራ የሚወጡ ሰዎች ጠፍተው ነው ወይስ ደግሞ ሞ ለአደን የወጡ ሰዎች በብዛት ወጥተው አንድ ቦታ ላይ ጠፍተዋል፣ ወይም ደግሞ መሬት ተሰንጥቆ ሰዎች ወደ ገደል ወድቀዋል። እነሱን ለማዳል ነው ይሄ ድርጅት ፍለጋ የሚሄደው እና መሳሪያ ሳጥቋል አስፈላጊውን መሳሪያ ልምምድ አድርገዋል። ታዲያ በዚህ መልኩ ተሰልፈው እንዲመጥፋቱ ለእኔም ራሴ ሲገርመ ይኖረዋል። ባለፈው ሳምንት አጋማሽ የተገኘው የአውሮፕላን ስባሪ ምናልባት ፍለጋውን እስከ ዛሬ በተፈለገበት በደቡባዊ አቅጣጫ ሳይሆን ወደ ሰሜናዊ አቅጣጫ ሳይቀይረው እንደማይቀር ተመልክቷል። የውቅያኖሱ እንቅስቃሴ አቅጣጫ ከተገኘው የአውሮፕላን ስባሪ ጋር በማነጻጸር የጠፋው አውሮፕላን ሊኖር ይችላል የተባለበት ቦታ እንደ እስካሁኑ በአውስትራሊያ የባህር ዳርቻ ሳይሆን በሰሜናዊ ስ ክልል መሆኑ ተጠቅሷል። እንደ ውቅያኖስ ጉዳይ ተመራማሪው ጀርመናዊ እንደ ፕሮፌሰር አርነ ቢያስቶች የውቅያኖሱ ማዕበል ወደ ደቡባዊ አውስትራሊያ አቅጣጫ ቢሆን ኖሮ ይህ የአውሮፕላን ስባሪ በሌላ አቅጣጫ ተንሳፎ ይገኝ ነበር። የዚህን የማዕበል አቅጣጫ ሳይንሳዊ ትንታኔን ለማጎልበት ፕሮፌሰር አርነ ቢያስቶች ከዓለም ከተሰባሰቡ ምሁራኖች ጋር በመሆን የባህር ላይ ጉዞ አቅጣጫን ለማየት አንድ ሙከራ አድርገዋል። ከሳተላይት ጋር የተገናኘ የኮምፒውተር መረጃ መቀበያ ክፍልን ወደ ባህር በመወርወር መረጃን ሰብስበዋል። ይህ መረጃ ማስተላለፊያ ዕቃ ለአንድ ዓመት ተኩል መረጃን ሲሰበስብ ቆይቷል። ሳተላይቱ ከሰበሰበው መረጃ የባህር ጠለል ከፍተኛና ዝቅተኛ የሆነበትን አጋጣሚ ሲመትርም ቆይቷል። እንደ ኮማንደር መላኩ ዳኘ የአውሮፕላኑ ስባሪ ሪዩኒዮን ደሴት የተገኘው ምናልባት ከአውሮፕላኑ ተገንጥሎ በመንሳፈፉ ነው። አሁን ደግሞ እንደገና ይሄ ነገር ወደ ማዳጋስካር ተጠግተው ያው ኢንዲያን ኦሽን ውስጥ ነው ተገኘ ሲባል እንዴት ነው ይሄ ተሰውሮ ኖሮ እዚህ የደረሰው? ሊሄድስ ይሄን ያህል ርቀት ይችላል ወይ? ይሄ ሶሊድ የሆነ ወይም ደግሞ ድፍን ያለ አካል አይደለም የአውሮፕላን ክንፍ ካሉ ምንም ነው የሚሰራው። ክፍተት ደግሞ አለው በመካከል በመካከሉ። ይሄ አውሮፕላን ክም እንደኔ እንደኔ እስካሁን ተሸሽጎ የነበረው ዕቃ ውስጥ ሊገባ ይችላል። ትልቁ አውሮፕላን ክብደት ስላለው እነዛን ሁሉ ሰዎች ጭነዋል። እሱ ብቻ አይደለም፣ የራሱ ገላም ክብደት አለው ተጨምሮ ወደ ኢንዲያን ኦሽን ሲገባ ጭቃማ ወይም አሻዋማ የሆነ የባህር ወለል ይኖራል። ጭቃማ ከሆነ እዛ ውስጥ ሲወጥ ተወጥፎ ይቀራል። ከጊዜ ብዛት ማዕበል ከፍ ዝቅ ሲል ከፍ ዝቅ ሲል ክንፉን ገንጥሎ ሊያወጣው ይችላል። ክንፉ ሲገነጠል ከዋናው ላይ ፍሎት ያደርጋል። በወይም ሲስላለሁ የባህሩ ሁናቴ የአየር ሁናቴ ከኛ ንፋስ ይነቅስ እንደሆነ ማዕበል ካለ ያ ተሸክሞ እየነዳ እዛ የደረሰበት ቦታ ሊያደርሰ ይችላል። ይ ሁሉ ነው የንፋሱ አቅጣጫ ወደ ማዳላ እስካዶርስበታል ማለት ነው። የባህር ጠደል ከፍታና ዝቅታን በመለካት የውሃውን እንቅስቃሴ ፍጥነትን መለካትና ማወቅ እንደሚቻል ተመልክቷል። አውሮፕላኑ ከተሰወረበት ጊዜ አንስቶ ሳተላይት ላይ ከሚገኘው መረጃ በመነሳትም የባህሩን ፍሰት ፍጥነት ማግኘት እንደሚቻልም ነው የተነገረው። በዚህም ባህር ላይ ከተወረወረው የሞከራ መረጃ መሰብሰቢያ መሳሪያ የተሰበሰበውን መረጃ ከሳተላይት ከተገኘው ውጤት ጋር በማነጻጸር አውሮፕላኑ የትኛው አካባቢ የባህር አሊያም የውቅያኖስ ጠለል ላይ እንደወደቀ በማወቅ የፍለጋ ስራው እንደሚጀምር ተመልክቷል። አድማጮች፣ የተሰወረው የማሌዥያ አውሮፕላን መገኘትን ተስፋ በማድረግ የዕለቱን የሳይንስና ኅብረተሰብ ዝግጅት አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።